የዚህ ድልድይ መሰራት ሀሳብ ከዚህ ቀደም በነበሩት የሳውዲ ንጉሥ አብደላ ቢን አብደልአዚዝ ተጀምሮ ሲንከባለል የቆየ ጉዳይ ነው። ነገር ግን በተለያዩ ምክንያቶች ሲዘገይ ተዋልኝ በተለይም ደግሞ ሁለት ሺ አምስት አመተ ምህረት ጉዳዩ ጫፍ ላይ ይደርሳል ተብሎ በነበረበት ሰዓት ላይ ፕሬዚደንቱ ስሚ ሙባረክ በእስራኤል አካባቢ በደረሳቸው የጸጥታ ጉዳይ ማስጠንቀቂያ ምክንያት ጉዳዩ እንደዘገየ ይታወቃል። ከዚያ ወዲህ ግን በሁለቱ ሀገራት መካከል በጸረ ሽብርን በኢኮኖሚውና በፖለቲካ ያላቸው ግንኙነት በተለይም ንጉስ ሰልማን ቢን አብላ የሳውዲ ንጉስ ስልጣን ካቢ ጀምሮ ያላቸው ግንኙነት በጣም እየጠረከረው ስለመጣ ሁለቱ አገሮች ባለፈው ሳምንት ይህን እንድድ ለመስራት የመጨረሻ ውሳኔ ላይ ደርሰው የሳውዲ ንጉስ ይህን ጉዳይ አሳውቀዋልና ትልቅ የሆነ እመርታ የታየበት እና ወደፊት በአጭር ውስጥ ይህ ጉዳይ በተግባር ይውላል ተብሎ ይገመታል። የድልድዩን ግንባታ በተመለከተ ማለትም መቼ ተጀምሮ መቼ እንደሚያልቅ የሳውዲ መንግስት ያወጣው ዝርዝር መረጃ አለ። እንግዲህ በተግባራዊነት ዙሪያ ምንም የሰጠ ፍንጭ የለም። ዋና የሚታወቀው ምንድን ነው? የድልድዩ ርዝመት ከሀያ ሶስት ኪሎ ሜትር እስከ ሰላሳ ኪሎ ሜትር ይሆናል ተብሎ ነው የሚገመተው። ከዚህ በፊት በወጣው ግምት መሰረት እስከ አራት ቢሊዮን ይገመታል ተብሎ ይጠበቃል። ያ ማለት እንግዲህ ከፍተኛ የሆነ ወጪ ስለሆነ በአጭር የሚገለጽ ነገር አይመስለኝም። እንግዲህ ጥናቶች ተጠንተው በሚቀጥሉት ቅርብ ጊዜያት ውስጥ ይህ ጉዳይ ተግባራዊ እንደሚሆን በቁርጠኝነት ታወቀ ነገር ነው። ምክንያቱም ከዚህ በፊት ምንም አይስምነት አልነበረም አሁን ስ ስምምነት ተደርሷል። ሳዑዲዎች ደግሞ በዚህ ጉዳይ ላይ ጠንካራ አቋም አላቸው ያሉትን በተለይ በጊዜ ኢንቨስትመንት ዙሪያ እናደርጋለን ካሉ የሚገዳቸው አይደሉም። ቱም አቅሙም አላቸው ለነሱ በተገዳ ስላለው ይህን ጉዳይ በአጭር ጊዜ ውስጥ የፈጽሙታል ተብሎ ከመገመት ውጪ በሳዑዲ ሆነ በሳዑዲ ግብጽ በኩል የተቀጠለንም አይነት ስለትግበራው ብንናይሰጥ መረጃ የለም። ሳዑዲ አረቢያና ግብጽ በቀይ ባህር በኩል በድልድይ ለመገናኘት ከመወሰናቸውም ሌላ በትናንት ዕለት ግብፅ ለሳውዲ አረቢያ በቀይ ባህር የሚገኙ ሁለት ስልታዊ ደሴቶችን ለመስጠት ወስናለች። ምንም እንኳን የግብፅ ሕዝብ ውሳኔውን ባይደግፈውም እነዚህ ሁለት ውሳኔዎች የድልድዩ ግንባታና ደሴቶቹን የመመለሱ ሁኔታ በሁለቱ ሀገራት ግንኙነት ላይ የሚፈጥረው አንድምታ እንዴት ይታያል? እንግዲህ በሁለቱ ሀገራት መካከል ፖለቲካውን በኢኮኖሚም ከፍተኛ ግንኙነት አለ። በህዝቦች መካከል ምሰኛ የሆነ ግንኙነት አለ። ከፍተኛ ቁጥር ያላቸው ግብፃውያን ሳውዲ መጥ ይሰራሉ። ከፍተኛ የሆኑ ደግሞ የሳውዲ ባለሀብቶች ግብጽ ውስጥ ከፍተኛ ኢንቨስትመንት እያደረጉ እንዳሉ ይታወቃል። እና በህዝቦች መካከል ሊፈጥሩ የሚችለው ከፍተኛ የሆነ ጠቀሜታ አለ። እንዲያውም ባለፈው በዚህ በሽግ መንግስት ጠቅላይ ሚኒስትር የነበሩት ሀክም አልባባዊ በዚህ ጉዳይ ላይ ተጠይቀው ሲናገሩ ከዚህ በፊት በተለያዩ አመታት የጦርነት ሰዓት ላይ ስዳሽግ እርስ በርስ አለመስማማት በፖለቲካ ውስጥ የደበረችውን ግብጽ ይህ የድልድይ መመስረት ኢኮኖሚዋን በከፍተኛ ሁኔታ ያሻሽባል የሚል አስተያየት ሰጥተዋል። ና ለኢኮኖሚያቸው ከፍተኛ የሆነ መሻሻል ያሳያል። በሐጅና ዑምራ ከፍተኛ የሆኑ ቁጥር ያላቸው ግብፃውያን ና እዚህ በሰሜን አፍሪካ ውስጥ ሙስሊም ሀገራት ይጓጓዛሉ። ያ ድልድይ መሸጋገሪያ ይሆናል። በቱሪዝምም እንዲሁም በተለያዩ የኢኮኖሚ ድጋፍ ይሰጣል ተብሎ ይጠበቃል። ግብፅና ሳውዲ አረቢያን የሚያገናኝ ድልድይ በቀይ ባህር ላይ ለመገንባት በቀይ ባህር የሚገኙ ሁለት ደሴቶችን ግብጽ ለሳውዲ አረቢያ ለመስጠት መወሰኗን በተመለከተ የሳውዲ አረቢያ መገናኛ ብዙሃን ምን እያሉ ነው? እንግዲህ በደሴቶች ዙሪያ ምንም አይነት ዝርዝር መግለጫ እስካሁን በሳውዲ ሚዲያ አይሰጥም። ዛሬም የተለያዩ ጋዜጦችን የማየት ሞክር ያለው በአብዛኛው ትኩረት ሰጦ እየተወሩ ያለው እየተነገረ ያለው የፖለቲካ ታዛቢዎችን ትንታኔ የሚሰጡበት ያለው በሳውዲና በግብጽ መካከል ያለው የግንኙነት ለመጠናከሩ አንድ ነጥብ ሰባት ቢሊዮን የሚገመት ገንዘብ ሳውዲ ኢንቨስት ማድረጓ፣ የድልድዩ ግዙፍነት፣ ድልድዩ ያለው ጠቀሜታ በሰፊው ይነገራል። በደሴቶች ዙሪያ ግን ምንም አይነት መረጃ እስካሁን አልወጣም። ነቢዩ ሲራክ ከሳዑዲ አረቢያ ለሰጠህን ማብራሪያ ከልብ አመሰግናለሁ።